በኦሮሚያ የተለያዩ አካባቢዎች ሕወሓትንና ሰሩት ያሉትን ደባ በመቃወም ሰልፍ ተደረገ። የሰላማዊ ሰልፉ በ በአስራ አራት የክልሉ ዋና ዋና ከተሞችና በአስራ አራት ዞኖች መደረጉን የገለጸው የክልሉ መንግስት ከሰልፉ ጎን ለጎን በገንዘብና በአይነት የተለያዩ ድጋፎች መደረጋቸውም ተነግሯል። ሙክታር ጀማል ተጨማሪ አለው። በኦሮሚያ የተደረገው ሰልፍ በትላንትናው ዕለት የጀመረ ቢሆንም ጅማ፣ ኢሉባቦር እና አንዳንድ ከተሞች ብቻ ነበሩ። በዛሬው ዕለት አብዛኛው የክልሉ ከተሞችና ዞኖች በሰልፉ የታደሙ ሲሆን የፌዴራሉ ኃይል በትግራይ ክልል ላይ የወሰደውን እርምጃ በመደገፍ መሆኑን ገልጸዋል። በዛሬው ዕለት አዳማ፣ ሱሉልታ፣ ቢሾፍቱ፣ ሞጆ፣ ባቱ፣ ነቀምቴ፣ ሰበታ፣ ቡራዩ፣ ባሌ ሮቤና ሌሎች ከተሞች የድጋፍ ሰልፉን እያደረጉ ሲሆን በአጠቃላይ አስራ አራት የክልሉ ከተሞች እና አስራ አራት ዞኖች ላይ ሰላማዊ ሰልፉ መደረጉን ነው የኦሮሚያ ኮሚኒኬሽን ቢሮ የገለጸው። በሰበታ ሰልፍ ላይ የታደመው አቶ ታደሰ ወርቁ ለቪኦኤ ይህን ገልጿል። ዛሬ በተደረገው ሰልፍ ላይ የሰበታ ከተማ ነዋሪ የመከላከያ ሰራዊት ደሙን አፍስሰው አጥንቱን ከስክሶ የሀገርን ለዋላዊነት እያስከበረ ባለበት ጊዜና ሁኔታ በቲፕነት የተወሰደው እርምጃ ግን ትክክል እንዳልሆነና ህዝቡ ይህን ተገንዝቦ የመከላከያ ሰራዊትና መንግስት ጎን በመሆን ደሙን ለመከላከያ ሰራዊት በመለገስ ሳንቲም በመሰብሰብ እና በመስጠት በዚህ አይነት መልክ ዛሬ ሰልፉ ተደርጓል። ሌላኛዋ በለገጣፎ ለገዳዲ ከተማ ሰልፉ ላይ የታደመችው ወይዘሮ አልማዝ ክባቱ የሚጠበቅብኝን ለማድረግም ዝግጁ ነኝ ብለዋል። በዛሬው ሰልፍ ላይ እኔም የድርሻዬን በሴትነቴ እንደ አንድ ሰው በጉልበትም ሆነ በገንዘብም ከመንግስት ጎን ቆሜ ሀገራቸውን የካዱትን የእናታቸውን ጡት መካሽ የሆኑትን ለመበቀል ዝግጁ ነኝ ብዬ ነው እጄን ደግሞ ከልጆቼ መሀል ቆሜ ውሃና በሶ እንዳቀብላቸው መልካም ፈቃዴን ገልጫለሁ፣ ካለሁበት ቦታ ማለት ነው። የድጋፍ ሰልፉን በተመለከተ ህብረተሰቡ በራሱ ተነሳሽነት ያደረገው ነው ይላሉ የዱከም ከተማ ጸጥታ አስተዳደር ኃላፊ አቶ መስፍንጌቱ ከመንግስት በኩል ጉዳዩን ማመቻቸትና የጸጥታ ሁኔታቸውን መጠበቅ ስራ ሲሰራ እንደነበረና በሰላም መጠናቀቁንም ለቪኦኤ ገልጸዋል። በቦቶም ከተማ ዛሬ የተካሄደው ሰላማዊ ሰልፍ በህዝብ ተነሳሽነት የተካሄደ ሰላማዊ ሰልፍ ነው። የሰልፉም ዋና መርህ የፒፒልስ ግሩፕ በመከላከያ ሰራዊቶችን ሰራዊታችን ላይ

ገብቶ ማቅረብ ችሏል። በሰልፍ ላይ ሰልፉ ሁለት እንድምታ ያለው ነው ያሉት የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ በበኩላቸው ማህበረሰቡ በሰልፉ የህወሀትን እኩይ ብለው የጠሩትን ተግባር ያወገዘበትና የፌዴራል መንግስቱን እርምጃ የደገፈበት ሰልፍ እንደነበረ ገልጸዋል። በኦሮሚያ ብሔራዊ ክልላዊ መንግስት በሁሉም አካባቢዎች በህዝባችን አጠቃላይ ጥያቄ የዞን አጠቃላይ ጽንፈኛ ተግባርና ሀገር የሀገር ክህደት ውሳኔያቸውን በመቃወም የሀገር መከላከያ ሰራዊቱ እየወሰደ ያለውን እርምጃ እና የህግ በላይነትን የማስከበር ስራን በመደገፍ በክልላችን በተለያዩ አካባቢዎች የሰላማዊ ሰልፍ ተካሂዷል። ይሄ የድጋፍ ሰልፍና የተቃውሞ ሰልፍ በሁለቱን የሚያቀላቀለ ማለት ነው። ተቃውሞው ጽንፈኛ ቡድን የወሰደውን እርምጃ በመቃወም ክልሉ የቲሲኤንስ ቡድን የወሰደውን ከሀገር ክህደት ወንጀልን በመቃወም መንግስት እየወሰደ ያለውን የህግ የበላይነት ደግሞ በመደገፍ እና መከላከያ ሰራዊቱ ጎናችሁ ነን እናንተ የኛው ናችሁ የሚል እንድምታ ያለው ሰልፍ ነው የተደረገው። በዚህ ሰልፍ ላይ ይዟቸው በወጡት መፈክሮች ዋነኛው አጥፊውን ቡድን መንግስት የሚወስደውን የህጋዊ እርምጃ እንደግፋለን። ኦነግ ሸኔና ቲፒኤልኤፍ ጠላቶቻችን ናቸው፣ የኢትዮጵያ ጠላቶች ናቸው። የህግ የበላይነት የሚወስ ለማስከበር በሚወሰደው ሁሉ እኛም ከመከላከያ ሰራዊታችን ጎን ሆነን ከኛ የሚፈለገውን ሁሉ እናደርጋለን የሚል ሀገራችን ያለው እና በሌላ በኩል በአይነትም በገንዘብም ድጋፍ ያደረገበት ሁኔታ ነው ያለው እንደ ተለያዩ ቁሳቁሶችን በማሰባሰብ ከብቶችን ሳንጋን በማቅረብ ፍየል፣ በግ በማቅረብ እና ለዛ የሚያስፈልጉ ሁሉ ነገር በማዘጋጀት በሰልፉ ላይ ተሳትፎ አድርጎ ነው የተመለሰው። ሰልፉ በሁሉም አካባቢዎች በሰላማዊ መንገድ ተጠናል። የኦሮሚያ መንግስት ኮሚኒኬሽን ቢሮ እንደገለጸው በሰልፉ ላይ በ አይነትም ሆነ በገንዘብ ከፍተኛ ድጋፎች የተደረጉ ሲሆን እስካሁን መጠኑን ማወቅ አልተቻለም። ይህንን የሚያስተባብር ኮሚቴ በየቦታው ስለተቋቋመ በቅርብ አንድ ላይ ተቀናይቶ ሪፖርት ይደረጋል ብለዋል። ለአሜሪካ ድምፅ ሙክታር